የአድዋን ድል እስከዚህ ዕለት በዓመት አንድ ቀን ብቻ የሚከበር በመሆኑ ይህንን ዕለት ተቋማዊ መልክ በመስጠት አፍሪካዊ ነፃነትን ገጽታ እንዲላበስ ታስቦ እየተካሄደ ያለ ጉባኤ ነው። ወደ ሰባት መቶ ተሳታፊዎች እና የሀገር መሪዎች እንደሚገኙ ለጥሪው የእሽታ መልስ የሰጡ እንዳሉ ቀደም ሲል ተገልጿል። ከእነዚህም የሩዋንዳው ፖል ካጋሜ የአፍሪካ የዓመቱ ሊቀመንበር የኡጋንዳው የወይሪ ሙሴቬኒ የሚሳተፉ ሲሆን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም እንደሚገኙ ተገልጸዋል። ይህ ሁለገብ ፓንአፍሪካን ዩኒቨርሲቲ በምሕፃረ ቃሉ አፖ በዚያው የጦርነቱ አውድማ በሆነው ስፍራ በአድዋ ጋራው ላይ እንደሚገነባ ሰባት ምሁራንን ያካተተው የአስተባባሪ ኮሚቴ ገልጿል። በስብሰባው ዶክተር ቢቶ በላይ ስለይዘቱ በእርግጥ ከሀገራችን የሚወከሉ የተለያዩ ዩኒቨርሲቲዎችም፣ የክልል መሪዎችም፣ የሃይማኖት መሪዎች እና ሌሎች ከፍተኛ ተቋማት የሚሳተፉበት በዚህ እንቅስቃሴ ድጋፍ የነበራቸው እና ድጋፍ ሊያደርጉ ይችላሉ ብለን ያመንባቸው ግለሰቦችን፣ ባለሙያዎችን ይሳተፉበታል። ከሀገራችንም ከአገራችን ውጭ ከካሪቢያንም፣ ከላቲን አሜሪካ፣ ከሰሜንም፣ ከአውሮፓም የሚሳተፉ ድርጅቶችና ግለሰቦች ይኖራሉ። ከዚህ ባሻገር ዓለም አቀፍ ኮንፈረንስ ዋናው ዓላማው ምንድን ነው? በመጀመሪያ በሀገራችን ደረጃ የኢትዮጵያ ህዝብ የሰራውን አኩሪ ታሪክ ታሪኩ የራሱ የኢትዮጵያ ሕዝብ ታሪክ ብቻ አለመሆንና ከዚህም ለዓለም ለጥቁር ሕዝብ ከፍተኛ ተስፋ የሰጠ ድል እንደሆነና ይህንን ምንም ሳይሰራ እንደቆየ ምንም ሳይደረግለት እንደቆየ ይህ ቅርስ ደግሞ ለወደፊቱ ምን አስተዋጽኦ ሊያደርግ እንደሚችል በሚቀጥለው በመተኛው ዓመት የአፍሪካ ኅብረት ምስረታ በ2063 ያስቀመጣቸው ግቦች አሉ። ይህንንም ግብ ከማሳካት አንጻር ይህ ዩኒቨርሲቲ ሊጫወተው የሚችል ሚና ሊኖር እንደሚችል ከዚህም አልፎ የአድዋ ፓን አፍሪካ ዩኒቨርሲቲ በተለያየ መንገድ ሲሰቃይ የነበረው አህጉር በራሱ ልጆች በራሱ መሪዎች እንደ አዲስ የአፍሪካን ህዳሴ እውን እንዲሆን ለማድረግ የራሱ ልጆች ተሰባስበው በአንድ ተቋም በአንድ አካባቢ መመካከል የሚጀምሩበትና ይህ ቅርስ ደግሞ ለሚቀጥለው ትውልድ እንዴት ማለፍ እንዳለበት ይበልጥ የምናስገነዝበት የእኛ መነሻ ነው እንጂ የመጨረሻውና የመጀመሪያውና የመጨረሻው አይነት ውሳኔ አይደለም። አዘጋጅተን ለዊት ነው ይዘን እየቀረብን ያለ ነው። ዶክተር ሀይሉ ሀብቴ ከመቀሌ ዩኒቨርሲቲ ያከሉበት። እንግዲህ ሁለት ነገር አለ። ይሄ የጉባኤ አድቫንቴጅ፣ አንደኛ እነዚህን ስኮላርሶች አምጥተን ውይይት እናረጋለን ማለት ነው። ስለ ዩኒቨርስቲው ስለ አካዳሚክ ፕሮግራሙ እንዴት እንደሚካሄድ ምን አይነት ጥናቶች መጀመሪያ መደረግ ስላለባቸው እንወያያለን ማለት ነው። ሁለተኛ ትስስር ፈጠርን ማለት ነው ከነዚህ ስኮላርሶች ጋር። እነማን ናቸው ብላቸው ብትጠይቁኝ፣ በመጀመሪያ ደረጃ ልናስቀምጥ የምንወደው ነው በውጭ ያሉ ኢትዮጵያውያን ስኮላርስ ደስ ብሏቸው። ሁለተኛ ደግሞ በአፍሪቃ ደረጃ በሀገሩ ደረጃ ስኮላርስ፣ ሶስተኛ አፍሪካን ዲያስፖራ ሰሆን ስኮላስ ከዛ ደግሞ ይሄ ፓን አፍሪካኒዝምና አድዋን እንደ ኢሹ አድርገው ያጠሙ ባለሙያዎች አፍሪካውያን ያልሆኑ እና እንግዲህ ዋናው ትልቅ ትኩረት የምንሰጥ በመጀመሪያ ከሪኩለሙ ላይ ወይም ደግሞ የትምህርቱ ስርዓት ላይ ይሆናል ማለት ነው። ጌታቸው ተድላይ ለጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ